ዳሀቦ አዲ ጋልጋሎ በዚህ ዓመት የሳይንስ ምርምር በአፍሪካ ከሚያደርገው ተቋም አሊያንስ ፎር አክሰለሬቲንግ ኤክሰለንስ ኢን ሳይንስ ኢን አፍሪካ በመጻረ ቃል ኤኢኤስኤ ከተባለው የምርምር ተቋም ነው። ለጥናቷ ቀጣይ ስራ ገንዘቡን ያሸነፈችው ለነፍሰ ጡር እናቶች አገልግሎት የሚውል የሚኖሩበትን ቦታ የሚጠቁም መሳሪያን የፈጠረችው አንዲት ነፍሰ ጡር በድንገት ምጥቢያ ጣድፋት የጤና እገዛን ለማግኘት ወደ ጤና ጣቢያ ጥሪ የምታደርግባት ጠቋሚ መሳሪያ በኬንያ መርሳቤት በምትባል መንደር በከብት ማርባት ስራ ላይ ከተሰማሩ ቤተሰብ ነው ደሀቦ የተወለደችው። በአፍሪካ ቀንድ ባሉ ሀገራት በተለይም ከቦታ ቦታ እየተንቀሳቀሱ ለሚኖሩ ሰዎች የተሻለ የጤና አገልግሎት ማግኘት እንዲችሉ ለማድረግ ነው ይህን መሳሪያ ለመፍጠር የተነሳችው። በከብት እርባታ ላይ የተሰማሩና ቋሚ መኖሪያ የሌላቸው ሰዎች በርካታ ናቸው። ለእነዚህ ሰዎች የጤና አገልግሎት የሚሰጡ ሰራተኞች ግን በጣም ጥቂት ናቸው። የመርሳቢት መንደር ከመላው ኬንያ ጋር ሲወዳደር በወሊድ ጊዜ የሚከሰቱ የእናቶችና የሕጻናት ሞት ቁጥር ከፍተኛውን የሚይዘው የሞት ቁጥሩን ከሚጨምሩት ምክንያቶች አንዱና ዋነኛው ነፍሰ ጡሮች በየጊዜው የልጃቸውንና የራሳቸውን ጤንነት የሚከታተሉበት ምርመራ ባለመኖሩ ነው። ለነፍሰ ጡሮች የጤና ክትትል የሚረዱ በቅርብ ርቀት ጤና ጣቢያዎች የሉም። ደሃባው እንደ አውሮፓውያን አቆጣጠር በ2015 በኬንያ በሚገኝ ከፍተኛ ሆስፒታል ሕክምና በሚያገኙ እናቶች ላይ ጥናት አካሄዳ ነበር። በጥናቷም በአንድ ዓመት ጊዜ ውስጥ ከ142 ወላድ እናቶች መካከል 116 የሚሆኑት በወሊድ ጊዜ ልጆቻቸውን እንዳጡ ተረድታለች። ከነዚህ 116 እናቶች መካከል 40 በመቶ የሚሆኑት በእርግዝና ጊዜ ማድረግ የሚገባቸውን የጤና ክትትል በቦታ ርቀት ሳቢያ ማድረግ ያልቻሉ ናቸው። ከዛ በኋላ ነው እንግዲህ በየመኖሪያቸው በመጓዝ ሕክምናቸውን የሚከታተል ተንቀሳቃሽ የህክምና ዘዴ መኖር እንዳለበት የተረዳሁት። እናም የጤና ባለሙያዎቹ ነፍሰ ጡሮቹን በቀላሉ የት ቦታ እንዳሉ በሚጠቁመው መሳሪያ በመታገዝ ምርመራ ማድረግ ይችላሉ። በቅርበት የሚገኙ በበጎ ፈቃደኝነት ሕክምና ለመስጠት ለሚፈልጉ የጤና ባለሙያዎችም ይህ መሳሪያ መኖሩ እንዲሳተፉ ያበረታታል። በፀሐይ ብርሃን የሚሰራው ይህ የድሃቦ አዲስ ጠቋሚ መሳሪያ በሳንቲም መጠን የተሰራና በቀላሉ እንደ እጅ አምባር የሚጠለቅ ነው። በደሃቦ የሚመራው ቡድን ማዕከሉን ናይሮቢ በሚገኘው አጠቃላይ ሆስፒታል አድርጎ በስፋት በመርሳ ቤት መንደርና በ160 ኪሎ ሜትር ርቀት ላይ ለሚገኙ የአካባቢ መንደሮች አገልግሎት መስጠት እንዲችል ታቅዷል። በእቅዱ መሰረት በመጀመሪያዎቹ ሁለት አመታት ውስጥ እስከ ሁለት መቶ እናቶችን በዚህ መሳሪያ በመታገዝ የሕክምና ክትትል እንዲያገኙ ማድረግ ነው።